አይኦኤም፣ በሚል ምህጻረ ቃል የሚታወቀው ዓለም አቀፉ የፍልሰት ድርጅት ካለፉት ሁለት ሳምንታት ወዲህ 1666 የቡሩንዲ ስደተኞችን በፍላጎታቸው ከታንዛኒያ ወደ ሀገራቸው እንዲመለሱ ማድረጉን ገልጿል። የአሜሪካ ድምፅ ዘጋቢ ሊዛ ሽላይን ጄኒቫ ከሚገኘው የፍልሰቱ ድርጅት ዋና ጽህፈት ቤት የላከችውን ዘገባ አዳነች ፍሳሄ ታቀርባለች። ቡሩንዲ ውስጥ አቻምና ግጭት ከተባባሰበት ጊዜ አንስቶ ከአራት መቶ ሺህ በላይ የሚሆኑ የቡሩንዲ ስደተኞች ወደ ስምንት አጎራባች ሀገሮች ተሰደዋል። ዓለም አቀፍ የፍልሰት ድርጅት እንደሚለው ወደ 280 ሺህ የሚጠጉ አብዛኞቹ ስደተኞች ማለት ነው ወደ ታንዛኒያ ነበር የሸሹት። ከስደተኞቹ 80 ከመቶ ሴቶችና ልጆች መሆናቸውን ድርጅቱ ገልጿል። አይኦኤም እንደሚለው 12 ሺህ የሚሆኑ ስደተኞች ወደ ሀገራቸው ለመመለስ እንዲረዷቸው የታንዛኒያ መንግስትንና የተባበሩት መንግስታት ድርጅት ስደተኞች አገልግሎትን ጠይቀዋል። ስደተኞቹ ሸሽተው የወጡባቸው አካባቢዎች አሁን ደህና በመሆናቸው መመለስ እንፈልጋለን ማለታቸውን የዓለም አቀፍ የፍልሰት ድርጅት ቃል አቀባይ ጆል ሚልማን ጠቁመዋል። የስደተኞቹ ወደ ሀገር የመመለስ ጉዳይ ተግባራዊ ሳይሆን ሊከተል ስለሚችለው ነገር መናገር ከባድ ይሆናል። ይሁንና ስደተኞቹ በብዛት በተመለሱባቸው ቦታዎች ከአስተናጋጅ ማህበረሰቦች ጋር በመሆን ውይይቶች ይካሄዳሉ። ውይይቱ በስራ ማሰልጠንንና የገንዘብ ለስራ ወገኖችን ያካትታል። በፆታ ላይ ስለተመሰረተ ጉልበት ተጠቃሚነትና ህገወጥ የሰዎች ሽግግርን አስመልክቶ መመሪያ ይሰጣል። የተባበሩት መንግስታት ድርጅት የፍልሰት አገልግሎት ስደተኞቹን በውዴታ ወደ ሀገራቸው የመመለሱን የመጀመሪያ ሂደት ትላንት ሐሙስ አጠናቋል። ሁለተኛው ዙር ደግሞ በመጪው ህዳር ወር እንዲጀመር ይጠበቃል። ከታንዛኒያ ወደ ሀገራቸው ቡሩንዲ ለመመለስ በፍላጎታቸው የተመዘገቡትን በብዙ ሺህ የሚቆጠሩ ስደተኞችን ለማጓጓዝ አራት መቶ አምሳ ሺህ ዶላር እንደሚያስፈልግ ሚልማን አውስተዋል። በተጨማሪም ዓለም አቀፍ የፍልሰት ድርጅት ተመላሾቹ ስደተኞች ቡሩንዲ ከገቡ በኋላ ለሚያስፈልገው መጓጓዣ፣ መጠለያ ከህብረተሰቡ ጋር ለሚያስፈልገው የመዋሃድ እንቅስቃሴ እንዲሁም ለሌሎች አስፈላጊ ነገሮች ሶስት ሚሊዮን ዶላር ለማግኘት ዓለም አቀፍ የፍልሰት ድርጅቱ ጥሪ አቅርቧል። የአሜሪካ ድምፅ